የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ ጋቢና ቪኦኤ ተጀምረዋል። በዛሬው ምሽት ዝግጅታችን ደግሞ በሳምንት ውስጥ ከሰማናቸው አበይት ጉዳዮች መካከል የተወሰኑትን መርጠን በድጋሚ እንሰማለን። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። የሰላም ሚኒስቴር በቀጣይ አሥር ዓመታት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ምዝገባ ዕድሜያቸው ከ18 እስከ 35 ለሚገኙ ወጣቶች መጀመሩን አሳውቀዋል። ለመሆኑ የዚህ አገልግሎት ዓላማ ምንድን ነው? ኤደን ገረመው በቀጣይ ዘገባዋ መልሱን ይዛለች። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀነራል ናቸው። መስሪያ ቤታችን ከተሰጡት ተልዕኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል፣ የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እኛው ዙር ግን ትኩረት ያደረግነው በርካታ ሀገራችን የተመረኩ የተመረቁ ወጣቶች አሉ። ምርቃቱ ከሴትና ሙያ ትምህርት ቤት ሊሆን ይችላል ከፍተኛ ትምህርት ተቋማት ሊሆን ይችላል። በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ፣ በየቦታው በተለያ የሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግ ነው እነዚህ ወጣቶችን ነው። እነዚህ ወጣቶች ወጣቶች ስራ ይፈልጋሉ መስራት ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም፣ ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከአስራ ስምንት እስከ ሰላሳ አምስት ይሁን እንጂ በየትኛውም አመት የተመረቁ ወጣቶች ስለዚህ የተወሰነ ወደ አገልግሎት ከሚሄዳቸው በፊት ስልጠና መስጠትን ነው ያሰብ ነው። ስልጠናው የሚሆነው ለሶስት ወራት ነው። ለሶስት ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ህዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያስብ ነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው ከሶስት ወሩ ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል። ምዝገባ አሁን ለጊዜ ጀመር ነው። በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው። ምዝገባው የተጨመረው ከጥር አስራ አምስት ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስቴር መስሪያ ቤታችን ዌብሳይት ላይ ገጥተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በአስራ አምስት ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ አስራ አምስት ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች፣ ወጪዎች የሚሸፈኑት በመንግስት ነው። እኛ እንሸፍናለን ማለት ነው። ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ። በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጥዋትና ማታ የአካል ብቃት ስልጠና ፈተናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚፈለጥ ነው ሂደት መልኩ እነሱም ስለ ሀገራቸው ቫሉ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አሳስመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኛል። ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል? ስላነሳሁት ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል። ሲሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ ሶስት ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት? እንዴት ነው የሚያስተናግዱት? እንዴት ነው የወጣትን ደህንነት የሚያስጠብቁት የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ጭን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጠበጫ መድረኩን እንቀጥለዋለን። ፀጥታ መዋቅሩ እየ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው የቆየነው ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ፀጥታ መዋቅሩ ምዝገባው እንዲካሄድ የፈለግ ነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው የሰላምና ፀጥታ መዋቅሩ ማለት ነው ይህንን ፕሮግራም በሰላም እንዲያስችሉት ማለት ነው። ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር አስር ሺህ ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከሀምሳ ሺህ እስከ መቶ ሺህ የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ አስራ ሁለት ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየደረሰ ያለው። በሳምንት ውስጥ ከሰማናቸው ፖለቲካ ቀመስ ዘገባዎች አንዱ ባልደራስ በመባል የሚታወቀው ለአዲስ አበባውያን መብት እንደሚታገል የሚወሳለት ስብስብ ወደ ፖለቲካ ፓርቲነት ተሸጋግሮ በቀጣይ ምርጫ ለመሳተፍ ስለመወሰኑ መሰማቱ አንዱ ነው። በዚህ ጉዳይ ላይ ጽዮን ግርማ አሰናድተው የነበረውን አንድ ዘገባ በመቀጠል እናስደምጣችሁ። ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ እውቅና የምስክር ወረቀት ለማሰጠት ሂደቱን እንዲመሩ እንደተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ እውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል። ፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ መስረታ እውቅና ብሎ የሚሰጠው ሰርተፍኬት አለ። ያንን ለማሟላት ያስቀመጣቸው መስፈርቶች ይችላሉ። እነዚም እስከ ሁለት መቶ የሚሆኑ ፊርማዎች ይሰባሰባል። ከዛ በኋላ እነሱ የድርጅቱን ስያሜ ይሰይማሉ፣ መሪም ይመርጣሉ። ይህንን ከሞሉ በኋላ ማመልከቻቸውን የምርጫ ቦርድ ያስገባሉ። ምርጫ ቦርድም ያንን ተመልክቶ እውቅና ሰርተፊኬት ይሰጠዋል። ያንን ሰርተፊኬት ይዞ ፓርቲውን በመስረት የሚያስችል ፊርማ ያሰባስባል ማለት ነው። ህጋዊ ሰውነት ያገኛል ማለት ነው። የመስረታ ሂደት እኛም እሑድ ዕለት በኢንተርኮንቲኔንታል ሆቴል የሁለት መቶ መስራች መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትእዛዝ መሰረት ሆቴሉ ስብሰባውን እንድናይ በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መብታችን ከሆነ ይህን መብታችን እናሳልፋ ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ እዛ ፍለፊት ሜዳው ላይ ተሰብስበን ህጉ በሚጠይቀው መሰረት ቅድመ ሁኔታዎችን አሟልተን ሰኞ ጠዋት ምርጫ ቦርድ ሄደን I get no business. That's it. I'm በመቋቋም ላይ የሚገኘው ባልደራስ ለእውነተኛ ዲሞክራሲ ጊዜያዊ ሰብሳቢ እስክንድር ነጋ አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ የአስር ሺህ ሰዎችን ፊርማ ማሰባሰብ በመሆኑ እርሱን ለማግኘት እንቅስቃሴ እያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል። ያው ነው በአንድ አንድ ስልሳ ሁለት መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜያዊ እውቅና ጥያቄ የሚባለው ሁለት መቶ ሰዎች ፊርማ ተሰባስበ መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜያዊ እውቅና ተሰቶ የቀረውን ዋናውን ለዋናው እውቅና የሚያስፈልገውን ነገር ለማሟላት ከዛ ድረስ ጊዜያዊ ተጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚን እውቅና ለማግኘት ሰርተፊኬት ለማግኘት ፓርቲዎች መጥተው አመልክተው ፕሮሰሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ የመጀመሪያ ጊዜ እውቅና ለማግኘት የሚለውን አስገብተዋል። ኢትዮጵያ ብሔራዊ ምርጫ ቦርድ በምን ሁኔታ ላይ ነው ያለው ጉዳያቸው ጉዳያቸውን እንግዲህ ለቦርዱ ቀርቦ ቦርዱ ትናንትና አይቶታል። አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል። ውጤቱን አስመልክቶ ያው የሚሆነው ምንድን ነው የቴክኒካል ጉዳዮች ሲሙሉ የፖለቲካ ፓርቲዎች የስራ ክፍሉ ለቦርዱ ይልካል። ቦርዱ አይቶት የኮምፕሊኬትድ ነገር ስለሌለው የተወሳሰበ ነገር ስለሌለው ምንም በጥቂት ቀናት ያው ያገኛሉ ብዬ ነው። ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውንና በህጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ህጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መስፈርት አስረድተዋል። ፓርቲ ከአንቀጽ ስልት አራት ጀምሮ አለያው ከፊ- የቤት ፊርማዎቹ መስፈር ለክልላዊ ፓርቲ አራት ሺ ለሀገራዊ ፓርቲ ኢኮኖሚ ያቋቁሙት አስር ሺ ፊርማዎቹ ማሰባሰብ ይኖርባቸዋል። በነዚ ፎርማቶች መሰረት ከዛ በኋላ ደግሞ እሱን አሰባሰብ ሲጨርሱ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ አምስት መቶ ለክልላዊ ፓርቲ ሁለት መቶ ሀምሳ ሴት ጉባኤ ላይ ተገኝተው ፕሮግራማቸውን ማጸደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገ ደንብ ይኖራቸዋል። ህገ ደንቡ ላይ ደግሞ በህጉ መሰረት ህገ ደንቡ ማካተት ያለበት የሚባሉ ዝርዝር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው የሚያስተዳድረው? ወጪ ገንዘቡን እንዴት ነው የሚያገኘው? ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው? እጩዎች አመራረጥ እንዴት ይሆናል? ውስጠ ፓርቲ ዲሞክራሲ፣ እንደዚህ የመሳሰሉትን ህገ ደንብ ላይ መካት አለባቸው የሚባሉ የተወሰኑ ስታንዳርዶች ችኩላ ያሉ ስለዚህ፣ ከደንቡ እሱ ማሟላት አለብን። የፖለቲካ ፕሮግራማቸውን ያጸድቃሉ፣ ጠቅላላ ጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ። አርማ ያስገባሉ። እነዚህ ታይተው ታውቁ መሰረት የተሟሉ ናቸው። መቅረብ ያለበት የፊርማ ቁጥር ቀርበዋል። አርማቸውን የሚገባ አስገብተዋል። ፕሮግራማቸው አለ የሚለው ሪቪው ከተደረገ በኋላ ይህን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻ ወቅታዊ ይልከዋል ማለት ነው። ሰሩ ቦርዱ ውሳኔ ይሰጣል። ጊዜያዊ ሰብሳቢ እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፕሮግራም እንዲሁም አስፈላጊውን ፊርማ የማሰባሰብ ስራ እየተሰራ መሆኑን ተናግረዋል። ጊዜ ከበቃቸው ከአምስት ክልል አስር ሺህ ፊርማ አሰባስበው አገራዊ፣ ጊዜ ካልበቃቸው ደግሞ አራት ሺህ ፊርማ አሰባስበው ክልላዊ ሆነው እንደሚመዘገቡ ይናገራሉ። እንግዲህ አሁን ጊዜ ካለን በአስር ሺ እናሰባስብና ሀገር አቀፍ አድርገ እናስመዝግበዋለን። ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዘግበውና ግን በምርጫ ተሳትፏችን የሀገራዊ አማራጭ ሆነ ነው የምንመጣው። ማለትም የጥምረት አካል ሆነ ነው የምንመጣው። ብቻችንን አይደለም ወደ ምርጫ የምንገባው ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ እንደነበሩ በሰባት አመት ምረት እኛም የተለያዩ ድርጅቶች ጥምረት ሆኖ ለኢህአደግ አማራጭ የሆነ ስብስብ ሆነ ነው የምንገባው እንጂ በአዲስ አበባ ደረጃ ብቻ አደ ች። ይህን የቅድመ እውቅና መጠየቂያ የሁለት መቶ ሰዎች ፊርማ ለማሰባሰብ ዘጠና ሺህ ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትዕዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢ እስክንድር ነጋ የሚቋቋመው ባልደራስ ለእውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል። የምርጫ ቦርዱ የኮሚኒኬሽን አማካሪዋ ወይዘሪት ሶሊያና ሽመልስ ስለ ቅድመ እውቅና የምስክር ወረቀቱ ጥቅም ሲያስረዱ ያው የጊዜ ሰርተፊኬቱ ጥቅሙ የተለያዩ እንቅስቃሴዎች በሚደረግበት ወቅት የሰርቲፊኬት ያላቸው ስለሆኑ ገደብ እንዳይኖር ፍልከላ እንዳይኖር የመሳሰሉ ነገር ለማድረግ ይረዳል። ከበፊት በነበረው አሰራር ቦርዱ ፓርቲዎች እነዚህ ለመመስረት ሲመጡ ደብዳቤ ነበር የሚጽፈው። በሂደት ላይ እኛ ጋር ስለሆኑ እና እገሌ የሚባል ፓርቲ እያቋቋሙ ስለሆነ ጋ ሲደረግላቸው ብሎ ነበረ የሚጽፈውን። አሁን ባዲስ ግን የተለያዩ ደብዳቤዎች ስለ እያንዳንዱ ፓርቲ ከመጻፍ ይልቅ ራሳቸው ጊዜ እውቅና የተባለውን ነገር ይዘው በሶስት ወር ዋናው ስራቸው እስኪያከናውኑ ድረስ ከቦርዱ ቅድመ እንዳላቸው ማሳያ ነው። ጊዜያዊ ሰብሳቢው እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደላ ፕሮግራም ይኖረናል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ጋቢና ቪኦኤ ይቀጥላል። የኦሮሚያ ልማት ማኅበር ኦልማ በምስራቅ ወለጋ አካባቢዎች ከአንድ ግብረ ሰናይ ድርጅት ጋር በመሆን የሴቶች የንጽህና መጠበቂያ ድጋፍ ለተማሪዎች ማድረግ መጀመሩ ተሰምተዋል። እና ኮር መልካ ዝርዝር ጉዳዩን ይነግረናል። የኦሮሚያ ልማት ማኅበር ኦልማ ምስራቅ ወለጋ አስተባባሪ አቶ ጋዲሳ ፈቃዱ ከአንድ ግብረሰናይ ከሆነ ድርጅት ጋር በመሆን ድጋፉን በማድረግ ላይ እንደሚገኝ ተናግረዋል። በምስራቅ ወለጋ ጉቶ ጊዳ የሚገኙ ሁለት ሁለት የአንደኛ ደረጃ ትምህርት ቤት ውስጥ የሚማሩ እድሜያቸው ከ12 ዓመት በላይ የሆኑ ሴት ተማሪዎች ተጠቃሚ መሆናቸውን ተናግረዋል። አቶ ጋዲሳ ይህንንም ምንድን ነው ያደረግነው፣ አንድ የንጽህና መጠበቂያ ብለን አንድ ፓኬጅ አዘጋጅተናል። እሱም ሞደስ የምንለው ሀይጂን ፓድ፣ ፓንት እና ሳሙና እንዲሁም ደግሞ ይህንን አገልግሎት የሚያገኙበት አንድ ክላስ ከዛ ትምህርት ቤት ውስጥ አንድ ሰፓሬት የሆነ ክላስ ፕራይቬት የሆነ ክላስ አዘጋጅተናል ማለት ነው። ከትምህርት ቤቱ ጋር ተነጋግረን በዚሁ መሰረት ወደ ሀያ ፓክ አምስት መቶ ሀያ ስምንት የሚሆኑ የሀይጂን ፓዶችን ለአንድ ለመጀመሪያ ዙር ሰጥተናቸዋል። ሳሙና ወደ ሁለት መቶ አቅርበንላቸዋል። እንዲሁም ፓንት አንደርዊር የምንለው ፓንት ደግሞ ወደ ሁለት መቶ አቅርበናል ማለት ነው እና በዚሁ መሰረት እስካሁን ባለ ሪፖርት በየትምህርት ቤቱ መቶ የሚጠጉ ተማሪዎች ተጠቅመውበታል። ለወደፊቱም ደግሞ አሁን የተማርነው ነገር ምንድ ነው ታጥቦ ድጋሚ ማገልገል የሚችሉት ስላሉ በዛም ለመተካት እያሰብን ነው ያለ ነው እና ነገር ግን ይሄ ፕሮጀክት እንግዲህ ዘላቂ አይደለም። የሆነ ነገር አስተምሮ ነው የሚወጣው። ያንንም ለማስቀጠል ስራ እየሰራ ነው ማለት ነው። እዛ ላይ እንደ አንድ ጥሩ ነገር የወሰንነው ምንድ ነው ወረዳው ይህንን ነገር እኮ እኛ እንችል ነበረ በጀት ሲከፋፈል ለትምህርት ቤቶች የተወሰነ ብር በዚህ ረገድ ብንይዘ ይዝላቸው ማስቀጠል እንችል ነበር የሚል ነገር ለሰን ትምህርት ወስዷል ማለት ነው። እና ይህን እንደ ጥሩ ስኬት ነው የምንወስደው። እንደ ኦሮሚያም ሆነ እንደ ሀገር የሴት ተማሪዎች ተሳትፎ ከአንደኛ ደረጃ በኋላ እየቀነሰ ከሚመጣበት ችግር አንዱ በወር አበባቸው ጊዜ ከትምህርት ቤት መቅረትና በዛው ማቋረጥ ነው ያሉት አስተባባሪው፣ ይህንን ድጋፍ እንዲሰጡ ካነሳሷቸው ምክንያቶች መካከልም አብራርተዋል። ለየት ያለ ኬዝ ስቴዲ ወይ ደግሞ አንድ ታሪክ አጋጥሞ ነበር ማለት ነው። በደረግነው ጥናት ውስጥ እሱ ምንድን ነው አንድ ተማሪ ትምህርት ላይ ልጅ የወር አበባ ይመጣባታል። እቺ ልጅ ሩጣ ለአስተማሪዋ ትነግራለች። አስተማሪዋም ምንድነው ያደረገችው ለራሷ ከነበራት ሞደስ አንዱን ትሰጣታለች። ስትሰጣት ግን ልጅቷ ፓንተል ነበራት። ይሄ በጣም አስደንጋጭ ነበረ እና ወዲያው እዛው አካባቢ ጨርቆችን ቆራርጦ ነው ያሰሩላት እና ይሄ በጣም ተቺንግ ታሪክ ብለን ነው የወሰን ነው እና አትሊስት ለኬስ ኦፍ ኢመርጀንሲ የሚሆን ፓንት እዛ ትምህርት ቤት ውስጥ ቢቀመጥ እንደዚህ አይነት ልጆችን ተጠቃሚ ያደርጋል ከሚለው ጥናት የተነሳ ነው ማለት ነው። የሴት ተማሪዎቹ የገንዘብ ቁጠባ ባህልም እንዲዳብር እያደረግን ነው ያሉትን እንዲገልጻሉ ቁጠባ ለትምህርት የሚል አንድ ፕሮግራም አካተናል ማለት ነው። እሱ ምንድን ነው? ከዝቅተኛ ቤተሰብ ደረጃ የመጡ ልጆችን ከትምህርት ኮሚቴው ከቤተሰብ ኮሚቴ ጋር ተወያይተን ለይተን ከነዚህ ሁለቱ ትምህርት ቤቶች ውስጥ መቶ ሀምሳ መቶ ሀምሳ በአጠቃላይ ሶስት መቶ ልጆችን ለይተን የቁጠባ ባህል እንዲያዳብሩ ቤተሰቦቻቸውን ጠርተን ከነሱ ጋር ተወያይተን ካላቸው ነገር ላይ እንዲቆጠቡ ቃል አስገብተናል። ወይ ደግሞ ለማስጀመር ለእያንዳንዱ ተማሪ 2250 ብር ወጣቶች የሚልዩ ቁጠባ ኦሮሚያ ህብረት ስራ ባንክ ስላለው እዛ ላይ አፍስሰን ከፈትንላቸው። ወደፊቱ ደግሞ እንከታተላለን። ተከታትለን ይህንን ነገር ደግሞ በትምህርት ቢሮ በኩል ሌሎች ትምህርት ቤቶች ላይም በማበረታታት ይሄ ነገር ይስፋፋል የሚል እቅድ ይዘን ነው እየሰራን ያለ ነው ማለት ነው። የወር አበባ ንጽህና መጠበቂያ ከተመለከተላቸውና የሚያገኙትን ገንዘብ ባንክ መቆጠብ ከጀመሩ የሉጎ አንደኛ ደረጃ ሴት ተማሪዎች መካከል ሁለቱም በስልክ አናግሬ ነበር። ጫልቱ ኪትላ እባላለሁ። እነ መምህር ትምህርትነሽና መምህር ጋዲስ ያደረጉልን ድጋፍ አንደኛ ሞዴስ ገዙልን፣ የውስጥ ሱሪ ገዙልን። የወር አበባችን በመጣ ጊዜ አፍረን ከትምህርት ቤት እንዳንቀር አድርገውናል። ሞዴስ የምንጠቀምበት ክፍል ለብቻ አዘጋጅተውልናል። ውሃና ሳሙናም እዛው ስላለ የወር አበባችን በመጣ ጊዜ ቶሎ ተጣጥበን ወደ ትምህርት ገበታችን ተመልሰን እንማራለን ማለት ነው። ይህንን እድል ስላገኘን በጣም ተደስተናል። ይህን እኮ ብዙ ሴት ተማሪዎች በሞዴስ እጦት ከትምህርት ቤት እየቀሩና ከትምህርታቸውም እየተስተጓጎሉ ይሆናል። ለእነሱም ለእኛ የተደረገው ቢደረግላቸው ላለው። ጋዲሴ ተስፋ እባላለሁ የስምንተኛ ክፍል ተማሪ ነኝ። ከዚህ በፊት የወር አበባችን ሲመጣ አፍረን ለሶስት ወይም ደግሞ አምስት ቀናት ከትምህርት ቤት ስንቀር ነበር። ይህም በውጤታችን ላይ ከፍተኛ ጉዳት ሲያመጣ ነበር። አሁን ግን ያለምንም ስጋት ትምህርታችንን መከታተል ጀምረናል። ቁጠባንም በተመለከተ ከዚህ ቀደም ቤተሰቦቻችን ጋር የምናስቀምጠውን ገንዘብ እናጠፋ ነበር። አሁን ግን በባንክ ስለሚቆጠብልን ከዚህ በኋላ ትምህርት ስንጨርስ ይጠቅመናል። ድጋፉ በሌሎች ትምህርት ቤቶች እንዲቀጥልና የሴት ተማሪዎች የትምህርት ተሳትፎ እንዲቀጥልና የገንዘብ እጥረትም በትምህርታቸውም ሆነ በኑሯቸው እንቅፋት እንዳይሆን ከባለድርሻ አካላት ጋር እንሰራለን ብለዋል የወልማ ምስራቅ ወለጋ አስተባባሪ አቶ ጋዲሳ ፈቃዱ። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጮቻችን፣ በማድመጥ ላይ የምትገኙት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ከተማ ነው እየተደመጠ የሚገኘው። ቃልአብ ተወልደ መድህን ድንቅ የክራር መጫወት ተሰጥኦ ያለው ኤርትራ ውስጥ ብቅ ብቅ ካሉ አዳዲስ ሙዚቀኞች አንዱ ነው ከአስመራው ዘጋቢያችን ብርሃነ በርሄ ጋር ባደረገው ቆይታ ሙያዊ ሕይወቱን ባጭሩ ያስቃኝናል በልጅነቱ ክራር በመነካካት የጀመረውን የሙዚቃ ሕይወት እንደ አውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምፃዊ ቃለ አብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋች እና በድምፃዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግረዋል። ወጣት ድምፃዊ ቃል አብ አያይዞም እንደ ኤውሮፓውያን አቆጣጠር በ2002 የኤርትራ የነፃነት በዓል በተከበረበት ወቅት ለመጀመሪያ ጊዜ ለህዝብ የመድረክ ስራውን ማቅረብ እንደቻለና በ2010 የመጀመሪያ አልበሙን እንዳሳተመ ተናግረዋል። መጀመሪያ ጊዜ ግን ኣብቲ ክልተ ሽሕን ሰለስተን ክልተን ደበለ እዋናት ብደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓቢ ተቐባልነት ገበረትን። እንደ ኤውሮጳውያን ኣቆጣጠር በ2003 ከመከላከያ የሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው። ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናልኪ ስማ ንሕና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2910 ዓ ም ለመጀመሪያ ጊዜ አስር ዘፈኖችን የያዘ ግርማ ከተማ የተሰኘ አልቡም ሰርቻለሁ። አልቡሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶ ልኛል። ብለዋል ወጣት ድምፃው ቃል አብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ ኤውሮጳውያኑ አቆጣጠር በ20 አራትና አምስት ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል። ሚስጢር ፍቅርና ብክልተሽ ጊዜ ቲ ሚስጢር ፍቅርና የሚል ዘፈኔ በክሊፕ ሰርቻ አለሁ ከዛ በኋላ ለረጅም አመታት ታመሜ ስለነበር ከሙዚቃ ርቄ ነበር። ከበሽታ ካገገምኩ በኋላ ሰበይ እምትል ዘፈኔን በማውጣት ወደ ሙዚቃ ከተመለስኩ በኋላ ፍሽክ በሊ፣ ክንራኸቢና ካንዶዬ ኮራለይ፣ ዘይማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ እውቀት ባይኖረውም የግጥም ሀሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሀሳብ ናግረዋል። አያይዞም ዜማ ለማውጣት በአእምሮ ዜማውን ካሰላሰለና በአፉ ካንጎራጎረ በኋላ በክራር እንደሚሰራም ተናግረዋል። ወጣት ድምፃዊ ቃልአብ ወልደመድን እንደ ኤውሮጳውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀውና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ ሁለት ጊዜ የአመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግረዋል። ዝነበረ ዓወት ናይ ክንራኸቢና ዝብል ደርፊ ነይሩ ኣብቲ ሻሞት ክንራኸቢና የሚል የሚሰራ ዘፈኔ እንደ አውሮፓውያን አቆጣጠር በ2018 በተዘጋጀው የመጀመሪያ የሻሞት የሙዚቃ ሽልማት ተሸልሟል። ክሊፑ ሌሎች በአራት የተለያዩ ምድቦችም ሽልማቶችን አግኝቷል። በ2019ም ማልሰይ በሚል ክሊፕ ለሁለተኛ ጊዜ የሻሞት ሽልማት አግኝቻለሁ። ክሊፑ በአምስት የተለያዩ ምድቦችም ሽልማት አግኝቷል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በሥራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው። በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ ወጣት አድናቂዎችና ተከታዮች ያሉት ወጣት ድምፃዊ ቃል አብቶ ወልደ መድህን በቅርብ ጊዜ አዳዲስ የክሊፕ ሥራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ቃላብ ቀሬ የሙያ ዘመኑ የተሳካ እንዲሆን እንመኛለን። እንደውም ይሄ ጥሩ አጋጣሚ ነው። ዳዊት ጽጌ በቅርቡ ያወጣው አንድ ዜማ አለ። ኤርትራ ውስጥ ታዋቂ የነበሩ ሙዚቀኞችን እያነሳሳ የሚያመሰግንበት ለቃላብም ለአድማጮችም ሙዚቃው ተጋብዟል። አስመሪ ነው። and suffer me, we living at the i smile are you you when i አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ከሰኞ ጀምሮ ደግሞ በፌስቡክ ገጻችን የቀጥታ ስርጭት የምንጀምር መሆኑን ለማሳወቅ እንወዳለን። ሀብታሙስ እየማብሬያችሁ ነበርኩ ደናምሹ मारे हम दसने लगी सदमी फक्री और रंग गेस फीस मना पको Radio segala Amerika